ለእና ከአፍሪቃውያን ጋር የሚደረገው ግብዣ፣ ጉብኝት፣ ውይይት፣ የጦር ዘመቻም፣ እርዳታ፣ የትብብር ውል ፊርማው ከወትሮው ጠንከር፣ ጠለቅ፣ ሰፋ፣ ደገም፣ ገመም እያለ ነው። ምክንያቱም የጀርመን የልማት መርህ ጥናት ተቋም ባልደረባ ክርስቲን ሐኬንሽ እንደሚሉት ብዙ ነው። የአፍሪቃም የምጣኔ ሀብት እድገትና የስደተኞች መብዛት ከብዙዎቹ ምክንያቶች ሁለቱ መሆናቸው ግን እርግጥ ነው። ባለፉት ዓመታት አፍሪቃ ውስጥ ከፍተኛ የምጣኔ ሀብት እድገት መታየቱ አንዱ ምክንያት ሳይሆን አይቀርም። የዚያኑ ያህል አህጉሪቱ በአሁኑ የስደተኞች ቀውስም ተጠቃሽ ናት። ወትሮ እንደሚታወቀው የውጭ ጉዳይና የልማት ተራድኦ ሚኒስትሮች ብቻ ሳይሆኑ የትምህርትና የምርምር ሚኒስቴርም ከአፍሪቃ ሀገራት ጋር ተባብሮ የሚሰራባቸውን መስኮች የሚያመለክቱ ሰነዶችን ይፋ አድርጓል። በተለይ ከግብፅና ከደቡብ አፍሪቃ የትምህርት ተቋማት ጋር የእርሻ ልማትን ለማሻሻል የሚረዱ ምርምርና ጥናቶችንም ያደርጋል። ውጭ ጉዳይ ሚኒስቴር በበኩሉ የየ ሚኒስቴር መስሪያ ቤቶችን ስራና አሰራር የሚያቀናጅ ያለውን መመሪያ አውጥቷል። መመሪያው ግን ወይዘሮ ሃኬንሽ እንደሚሉት ግልጽም ጥልቅም አይደለም። ሮበርት ካፔልስም በዚህ ይስማማሉ። ጊጋ የተሰኘው ጥናት ተቋም ኃላፊ የነበሩት ካፔልስ እንደሚሉት መመሪያው አፍሪቃ ውስጥ ያለውን ለውጥና ተጨባጭ እውነት አላገናዘበም። ስልታዊ ሰነዶቹ የጀርመንን ስልታዊ ጥቅምን በጣም በትንሹ ነው የሚያንጸባርቁት። በአህጉሪቱ የተደረጉ ለውጦችንና መሠረታዊውን እውነታም በተገቢው መንገድ አያንጸባርቁም። ካፔልስ መሠረታዊ እውነት የሚሉት በአፍሪቃ ሀገራት መካከል ያለውን ልዩነት ነው። በአንዳንድ የአፍሪቃ ሀገራት የምጣኔ ሀብት እድገትና የሰው ኑሮ ሲሻሻል ይታያል። በሌሎቹ ግን የከፋ ነው። በጣም የከፋው ደግሞ የተጨናገፉ መንግስታትና በቀውስ የሚታመሱ ሀገራት መበርከታቸው ነው። በ2006 ብቻ አስር የአፍሪካ ሀገራት በግጭትና ጦርነት ሲወድሙ ነበረ። በዚህም ሰበብ የፖለቲካ ተንታኝ ካፔልስ እንደሚያምኑት ጀርመን ከአፍሪቃ ሀገራት ጋር የምታደርገው ትብብር ከተለመደው እርዳታ ይልቅ ቀውስን ለማስወገድና ምጣኔ ሀብትን ለማሳደግ የሚረዳ መሆን አለበት። በተለይ እንደ ደቡብ አፍሪቃ፣ ኬንያ፣ ናይጄሪያና ጋና ከመሳሰሉ ሀገራት ጋር የሚደረገው ግንኙነት በምጣኔ ሀብት ትብብር ላይ ያተኮረ መሆን አለበት። ሐኪንሽም በዚህ ይስማማሉ ግን የተለመደው እርዳታም በተለይ ለደህዩት ሀገራት መቀጠል አለበት ባይ ናቸው የተለመደው የልማት ተራድኦ ትብብርም በተለይ ከደህዩት ግን በአንጻራዊ መመዘኛ የተረጋጋ ፖለቲካዊ መዋቅር ካላቸው ሀገራት ጋር ለሚደረገው ግንኙነት ትልቅ ሚና ይጫወታል ጥያቄው ግን ጠንካራ መዋቅር ከሌላቸው ሀገራት ጋር የልማት መርህን እርዳታንና ጸጥታ ማስከበርን እንዴት ማካሄድ ይቻላል ነው። ካፔልስ ጸጥታን ማስከበር ቅድሚያ ሊሰጠው ይገባል ባይ ናቸው። ጀርመን ያለፈ ታሪኳን ከግምት በማስገባት ጸጥታን ለማስከበር ወታደሮቿን ከማዝመት ይልቅ ግን በአፍሪቃ ህብረት በኩል ይሁን ወይም በአውሮጳ ህብረት የየሀገራቱን ወታደሮች በማሰልጠኑ ላይ ማተኮሯ ነው የሚሻለው እንደ ካፔልስ በአሁኑ ወቅት በርካታ የጀርመን ወታደሮች የሰፈሩበት የማሊው ተልዕኮም ከማሰልጠን እንዳያልፍ ካፔልስ ይመክራሉ። ካፔልስ እንደሚያምኑት ጀርመን ግንኙነቷን ከሌሎቹ የአፍሪቃ ሀገራት ይልቅ ዲሞክራሲያዊ ስርዓት ካላቸው ሀገራት ጋር ይበልጥ ማጠናከር ይገባታልም። የሆነ ዋጋ አለው። ዴሞክራሲያዊ ሀገራት ከሌሎች ይበልጥ ጠንካራ ድጋፍ ማግኘት አለባቸው። ይህ ማለት ኢትዮጵያ ወይንም አንጎላን ከመሳሰሉ አምባገነናዊ ስርዓቶች ጋር ከሚደረግ ግንኙነት ይልቅ ከደቡብ አፍሪቃ፣ ከኬንያና ጋና ጋር ይበልጥ አብሮ መስራት ያስፈልጋል። የጉብኝት ልውውጡ ሰሞኑን መደጋገሙ ግን የፖለቲካ ተንታኙ እንደሚያምኑት ከዚህ ቀደም ከነበረው የተለየ የሚባል አይደለም። ውጭ ጉዳይ ሚኒስትሩ በምዕራብ አፍሪቃ የሚያደርጉት ጉብኝትም አሸባሪነትን የመዋጋቱ ዘመቻ አካል ነው።